اس بي اس راديو ኛ ሰለሞን ሲሳይ የሜልበርን የበጋ ጃዝ ፌስቲቫል ድምቀት ሆኗል። ባለፈው ዓመት ስጦታ የተሰኘ የመሳሪያ ቅንብር ሲዲዮን ለአድማጭ ያደረሰው አርቲስት ሰለሞን ሲሳይ ሜልበርን በተዘጋጀ የበጋ ጃዝ ፌስቲቫል ላይ ስራዎቹን በማቅረብ ላይ የሚገኝ ሲሆን ስጦታ የሸክላ ስራውንም አስመርቋል። ሶስት የተለያዩ ቦታዎች በተዘጋጀው ስጦታ ሰለሞን ሲሳይ የጃዝ ኮንሰርት ትኬቶቹ ዝግጅቱ ከመዘጋጀቱ በፊት ተሽጠው ማለቃቸው የኢትዮጵያ ሙዚቃ አውስትራሊያውያን በፍቅር እንደሚወዱት ማሳያ ነው የምትለው ዝግጅቱ ላይ ታዳሚ ሆና ያገኘናት አውስትራሊያዊቷ ሱዛን የኢትዮጵያ ጃዝ ሙዚቃ ዝነኛ የጃዝ ባለሙያ ዶክተር ሙላቱ አስታጥቄ ዝግጅት ላይ ከሁለት ዓመት በፊት በመገኘት ሰማው፣ ወደድኩት። ጃዝ ዓለም አቀፍ ኪነ ጥበብ ቅርጽ ነው። በመላው ዓለም ከሚገኙ ሀገሮች ምርጥ ምርጡ ነገር አካቷል። በተለያዩ ቋንቋዎች የተዜሙ ሙዚቃዎች በሚያውቁት ስሜት ውስጥ አስገብቶ የማዝናናት ኃይል አለው። በዚህ ወር ከተደረጉት ሶስት የሰለሞን ሲሳይ ኮንሰርቶች ሁለቱ ላይ ነበርኩ፣ ድንቅ ናቸው ትላለች። በፉትስክሪ አርት ሴንተር የጃዝ ሙዚቃዎቹን ሲያቀርብ ያገኘ ነው። ሰለሞን ሲሳይ ለረጅም ጊዜ በኮሮና ቫይረስ ምክንያት ከእንቅስቃሴ ገደብ ውጭ ከነበረ ሕይወት ወጥቶ ዳግም በተጀመረ እንቅስቃሴ ውስጥ ስራዎቹን ማቅረቡና ሙዚቃውን በሸክላ ማስቀረጹ የፈጠረበትን ስሜት በተመለከተ ኤስቢኤስ አናግሮታል። ከረጅም ጊዜ የኮሮና ሎክዳውን በኋላ የጃዝ ሙዚቃዎችን በሲዲ ያሳተምካቸውን እያቀረብከ ነው ያለኸው እና እንግዲህ ከረጅም ጊዜ በኋላ ወደ ሙዚቃ መመለስ በምን አይነት ስሜት ውስጥ ሆነ ነው ይህን ስራ እየሰራ ያለው? እንደዚያ ነገር ሲጀመር ከራስ ከመንፈስ ይጀምራል። ተዘጋግቶ ከነበረ ከአምስት ኪሎ ሜትር በላይ መሄድ አችሉ ምናምን ከሚባልበት ቦታ ላይ ሆነን ልክ ያ ነገር ጋብ ብሎ ገና ሲጀመር ወደ ሶስት ስቴጅ መጣለን። ጃንዋሪ ላይ ተቀበልን። የምናገኘው ፊድባክ በጣም የሚገርም ነው። እኛም መጫወት ጓግተናል። ከዛ በኋላ ደግሞ በዛ መሀል የኛ ሸክላ በአማርኛ ሸክላ የምንለው ቫይናል ሪሊዝ ማድረግ ነበረብን። እሱንም አረግን። የተለያዩ ናይት ካት ሄድልበርግ ጃዝ ፌስቲቫል፣ እዚህም ፉትስክሬይ አርት ሴንተር ውስጥም እንደምታየው ነው እንግዲህ፣ እንዳ የሆነ ሰው ተሰልፎ ሸክላ የገዛ ምናምን ያለበት ነው። አሁን ሻሁን ሰው የእኛ ሰዎች ሸክላ ያለፈበት ይመስላችኋል? ከእንደገና እንደ አዲስ ሰው እየተጠቀመው ነው። ዲጂዎች እንዳለ በሸክላ ነው የሚያጫወቱት። አሁን አም ፕራውድ እኔ በጣም በዛ ደስ ይለኛል። ለዚህ ደግሞ ምስጋና ያለኝ ለጄስ ማናጀራችን፣ ፕሮዲሰር ናቴ ይህን አስበው ከሲዲ ሌላ ወደ ቫይናል አድርገው። እኔ አይቼ አላቅም። በእድሜ ኢትዮጵያ ላይ ነበረ ነው እንጂ አላየሁም። እኔ ሆኝ ሳየው ደግሞ እንደ ሀገር ደስ ይለኛል፣ እንደ እኔ ደስ ይለኛል። እዚህ ደግሞ ዛሬ መጡ የኢትዮጵያ ልጆች አየውኝ። ከሶስቱ ሾዎች እዚህ ላይ ነው ያገኘሁት። ሶስቱም ሶልዳውት ነው የሆነው። እዚህ በኋላ ሶስት ሳምንቶች አሉና ከዚህ በኋላ ሲሚኖር ዝግጅት አለ እዚኛው ፌስቲቫል ላይ ጨርሰናል። ግን ከዚህ በኋላ ከዚህ ሁለት ሳምንት በፊት የተጫወትንበት የጃዝ ክለብ ድጋሚ ጠይቆናል። ፓሪስ ካት ማርች ሴክስ ጠይቀውናል፣ እንጫወታለን። ከዛ ፊት ፌብርዋሪ እንጫወታለን። በጣም አመሰግናለሁ። እዚህ ለመጡት ኢትዮጵያያኖች ወንድሞቼ በጣም ሪስፔክት። ሁሉ ቦታ ላይ ቢገኙ ደስ ይለኛል። Yes! Oh! Yes! Oh! Yes! Oh! Hey! We're calling for unity. ጃዝ የሰዎችን ስሜት መቆጣጠር የሚችል፣ ቅላጼው በጣም አስደሳች፣ መንፈስን የሚያድስ፣ በየትኛውም እድሜ ውስጥ ያሉ ሰዎች የሚወዱት የሙዚቃ ስልት ነው የሚለው ኢትዮጵያዊ ዲጄ ፍራይዴይ፣ ኢትዮጵያውያን ባለሙያዎችን ልናበረታታ ይገባል። እንደምትመለከተው ጥቂት ኢትዮጵያውያን ብቻ ነው ዝግጅቱ ላይ የተገኙት። ሀገር መውደድ፣ ሀገርን የሚያስተዋውቁ ባለሙያዎችን ስራ ተገኝቶ አክብሮት በመስጠት መመልከት ይገለጽበታል ሲል አስተያየቱን ሰጥቶናል። በሰለሞን ሲሳይ የጃዝ ኮንሰርት ላይ ናቲማን ሙዚቃውን ያቀረበ ሲሆን በስጦታ አልበም ላይ የተካፈለው ሙዚቀኛ ዘላለም ንጋቱ ሶስቱ ኮንሰርቶች ድንቅ ነበሩ። ዝነኛ ሙዚቀኞች በተጫወቱበት ቦታዎች ቀድሞ ትኬቶች አልቀው ነበረ። ሀገራችን የሰጠችንን ሙዚቃዎች ነው የተጫወት ነው የተወደደልንም። ሰለሞን አዲስ ነገር ይዞ የመጣው ሙዚቃውን ብቻ ሳይሆን ስራውን በሸክላ ማስቀረጽም ነው ይላል። ከረጅም ጊዜ ኮሮና ሎክዳውን በኋላ ወደ ሙዚቃ ተመልሳችሁ ከአድናቂዎቻችሁ ጋር፣ በተለይ የሰለሞን ሲዲ ወጥቶ ስራዎቹን እያቀረባችሁ ነው የምትገኙትና እንዴት ነው መድረኮቹ? ከረጅም ጊዜ ቤት ውስጥ ከመቆየት በኋላ ደግሞ ሙዚቃን ማቅረብ በምን አይነት ሁኔታ ውስጥ ሆናችሁ ነው ይህን እያደረጋችሁ ያላችሁት? አመሰግናለሁ እድሉ ስለተሰጠኝ። ለዘጠኝ ወር አካባቢ ያህል ቤት ተቀምጠን ነበር። በዚሁ በኮሮና ምክንያት ምንም ሙዚቃም አልነበረም። ሙዚቃ ለመጻፍም የሚያስችል አይነት ቫይብ አልነበረም። ቅር ያሰኘን ነበር። ግን ከዛ በኋላ ኮሮና እንደተፈታን በመጀመሪያው ሳምንት ወር፣ በሁለተኛው ሳምንት ይመስለኛል ሾው መጣ። አሪፍ አለፈ። በቲኬቱም ሶልድ አውት የሆኑ እንግዲህ ተከታታይ ሶስት ሾዎችን ሰርተናል። እስካሁን ድረስ እጅግ በጣም ደስ ይላለ የሰውም አቀባበል። እኛም ደግሞ ናፍቀንም ጓግተንም ስለሆነ የመጣ ነው። እንዳዲስ በደንብ አርገን እየተጫወትና ያለ ነው። እግዚአብሔር ይመስገን። የሰው አቀባበል እንዴት ነው? ምን አይነት ስሜቶች አሉ? ስታየው የሰው አቀባበል በእውነት የሚገርም ነው። በጣም የሚገርም ነው። እኛ ኮሚኒቲ ጋር አልነበረም ስንጫወት የነበር ነው። ያለፉትን ሶስት ሸዎች ፓሪስ ካት የሚባል ታዋቂ ጃዝ ክለብ ነበረ። እዛ አለማችን ላይ ያሉ ሙዚቀኞች በሙሉ ታዋቂ ጃዝ ሙዚቀኞች የተጫወቱበት ክለብ ነበር እና እዛ በተከታታይ የነበሩት ሾዎቻችን ሶልዳውት ነበሩ። ቲኬቶቹ ሙሉ ለሙሉ ተሽጠው አልቀው ነበረ እና አልጠበቅንም። ማለት እኔ እንደዚህ ገጥሞኝ አያውቅም። እንደገና ሶልዳውት መባል በራሱ ትልቅ ግምት ይሰጣል ለፕሮሞተሮችም፣ ሊሆን ይችላል ለክለብ ባለቤቶችም፣ እንደገና ለእኛም ለራሳችን ደግሞ እንደዚህ ይህን ያህል ሶልዳውት ሾዎች ተጫውተዋል ሲባል ትልቅ ግምት ነው የሚሰጥ ለእኛም ክብር ነው ደግሞ ደስ የሚለው ነገር ይዘን የመጣ ነው የማንንም አይደለም ያለንን አገራችን የሰጠችንን ሙዚቃችንን ይዘን ነው የመጣ ነውና በዛ ደግሞ ሰው ሲወድህ ስታይ እጅግ ነው ደስ የሚለው። በእውነት በጣም ነው ደስ የሚለው። እሺ፣ እንግዲህ የሰለሞን ሸክላ ወጥቷል። በሱስ ላይ ብዙም አልተለመደ፣ በተለይ በኢትዮጵያ ሙዚቀኞች ያልተለመደ ነገር ከረጅም ጊዜ በኋላ ነው የመጣው ሰለሞን ያሳየውና ስለዚህ እስ ነገር የሰሌ አልበም እኔም ራሴ ተሳታፊ ነኝ ላዩ ላይ በድራመርነት እና በፐርካሽን በጣም እጅግ የሚያምር አልበም ነው። ደስ የሚል አልበም ነው። ሁላችንም ደስ ብሎን የሰራነው አልበም ነው። ሸክላው እኔም ራሴ አልለመድኩም ሸክላ አዲስ ነገር ነው። ግን ሰሌ ሲመጣ ይዞ የመጣው ሙዚቃውን ብቻ ሳይሆን እነዚህን አዳዲስ ሀሳቦችንም ነው ይዞ የመጣው። እንደገና የሸክላ ኳሊቲ በሸክላ የሚቀዱ ሙዚቃዎች የድምጽ ኳሊቲያቸው በሲዲ ካለና በፍላሽ ከምታገኘው የተሻለና የበለጠ ነው። ይሄኛው ደግሞ ሙዚቃ አድማጮች በጣም ክሌር የሆነ በጥሩ ሁኔታ መስማት እንዲችሉ ሰሊያስቦ ሸክላውን ይዞ መጥቷል። እጅግ በጣም ደስ የሚል ነገር ነው። ተሳታፊ በመሆኔ እኔ እጅግ ክብርም ኩራትም ይሰማኛል፣ ደስ ይለኛል። አመሰግናለሁ። እኔም አመሰግናለሁ። ታንኪዩ ለኤስቢኤስ ሬዲዮ ኤልያስ ጉዲሳ ቪክቶሪያ።